صفاء في لا ብጹ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስና የቅዱስ ሲኖዶስ አባል የ2014 ዓ ም የኢትዮጵያውያንን አዲስ ዓመት በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። ማውል ወመንፈስ ቅዱስ አሀዱ አምላክ በመጀመሪያ ለሁሉም ኢትዮጵያውያን እና ኤርትራውያን እንደዚሁም ለክርስቲያንም ብቻ ሳይሆን ለሁሉም የኢትዮጵያ ሀገራችን ካላንደር የዘመን መቁጠሪያው አዲስ ዓመት መስከረም አንድ ቀን ሁላችንም በሃይማኖት ልዩነት ያለንም ቢሆን መቁጠሪያችን በዚያ ነው። አዲስ ዓመት መስከረም አንድ ብለን የሀሙትን አንድ ቀን ዘሚጀምርበት ስለሆነ ለአዲስ ዓመት የዘመናችን ነው። መለወጫ ነው አዲስ ዓመት ሁላችሁም፣ በያላችበት ኢትዮጵያውያን ወገኖቼ ኤርትራውያንም እንኳን አደረሳችሁ። ከዘመነ ማቴዎስ ወንጀላዊ ወደ ዘመነ ማርቆስ ወንጀላዊ እንኳን በሰላም አደረሳችሁ። አሙቱ አንተ ግቢዮ አቅደም ከሳሮታ ለምድር ምድርን አስቀድመ አንተ ፈጠርክ ወግብረ እደዊከ እማንቱ ሰማያት። ሰማይና ምድር የእጅህ ስራ ፍጥረትህ ናቸው። ምንስ ወግብረ እደዊከ እማንቱ ሰማያት ይታጓላ ወአንተሰ ትሄሉ። እነሱ ሰማይና ምድር ያልፋሉ፣ አንተ ግን አታልፍም ወአመቲከኒ ኩሉ ከመ ልብስ ይበል ሁሉም እንደ ልብስ ያልቃል። ወአመቲከኒ አንተሰ አንተ ከመ አንተ አንተ ግን አንተ መቼም አንተነህ። በዓመት ይከን ዘያህልቅ ዘመንህም አይፈጸምም። መዝሙረ ዳዊት አንድ መቶ አንድ ላይ ያለው ቁጥር ሰባት እና እግዚአብሔር አምላክ ሰማይና ምድርን ፈጠረ መጀመሪያ። እነዚህ ሰባት ፍጥረታት ምንላቸው? ፍጥረት ሲጀምር በዕለተ እሁድ ነው። ለሁሉም ፍጥረት መጀመሪያም መነሻም አለው መድረሻም አለው። አምላካችን ግን መጀመሪያም የለውም መጨረሻም የለውም፣ ዘላለማዊ ነው። አመት ይከን እያልቅ ዘመናትህን ዘመንህም አያልቅም ወይ ደግሞ አይፈጸምም የሰው ልጅ ጀምሮ ጨምሮ ፍጥረታት ሁሉ ሰማይና ምድርም ያልፋሉ። ፀሐይ፣ ጨረቃ፣ ከዋክብት ሁሉም ሌላም ፍጥረታት ሁሉ ያልፋሉ፣ ከመላይትን በቀር ዘመናትም እንደዚሁ እየተቆጠረ ከየ አመቱ እየጨመረ እየጨመረ እስከ ለተም ሰዓት ቆያሉ ከዚያ ያልፋል ማለት ነው። እንግዲህ የማያልፍ ነገር የለም እግዚአብሔር ብቻ ነው። እንግዲህ አንተ ግን መቼም አንተ ነህ፣ ዘመንህም አይፈጸምም ያለው ነው ዳዊት ነው። እግዚአብሔር በዚህ ጊዜ ነበረ፣ በዚህ ጊዜ እስከዚህ ጊዜ ነበረ፣ በዚህ ጊዜ ያበቃል፣ እስከዚህ ድረስ አለ፣ እስከዚህ ጊዜ የሚባል አይደለም። እግዚአብሔር ላክ ሆይ መጀመሪያም መጨረሻም የለለ ቀድሞ ማንተ አሁን ማንተ የሚለው ነው እንግዲህ። እና አመታት እንግዲህ ሁል ጊዜ እኛ ኢትዮጵያውያን የምንቆጥረው ከስነ ፍጥረት ነው እንግዲህ። መነሻችን ስነ ፍጥረት የምንለው መጀመሪያ ላይ በቀዳሚ ገብረ እግዚአብሔር ሰማይ ምድረን ዘፍጥረት አንድ ላይ ያለው እና እኛ የምንቆጥረው በፀሐይ ሰላሳ ነው። ፀሐይ ሙሉ ሰላሳ ቀን ነው የምታበራው። በጨረቃ ግን ጉድለት አለ። በፀሐይ ያመቱ ቀናት ሶስት መቶ ስልሳ አምስት ነው። በፀሐይ በጨረቃ ግን ሶስት መቶ አስራ አራት ነው የአስራ አንድ ቀናት ጉድለት አለማ በፀሐይ ነው የምንቆጥረው ስለዚህ ፍጥረታት እንግዲህ ከመጀመሪያ ጀምሮ ሁለት አምስት ሺህ አምስት መቶ የምንለው ዘመን ያ ነው የመጀመሪያ ከዚያ ይሄ አመል ተብዳ ምልተኩነን የሚለው ነው ከዚያው ደግሞ ከእንደ ትክስስ በኋላ ያለው ደግሞ ሁለት ሺህ አስራ ሶስት ነበረ አሁን እንግዲህ ከመስከረም አንድ ቀን ጀምሮ ሁለት ሺ አስራ አራት አመተ ምህረት ነው ይህንን ከአምስት ሺ አምስት መቶ ደምረን ነው አመት አለ የምንለው እና በዚሁ ነው አሁን ንቆጥር ማለት ነው። ታዲያ በዚህ ውስጥ ወቅቶች ይፈራረቃሉ። በተለይ በኢትዮጵያውያን ወቅቶች በአራት ክፍል ነው የምንጠቀምባቸው። ክረምቱ እስከ ከሰኔ ሀያ ስድስት እስከ መስከረም ሀያ አምስት መጸው የምንለው ደግሞ የነፋስ ወራት ነው፣ የአዝርቱ አትክልቱ የሚያፈራበት የሚያብበት ከመስከረም ሀያ አምስት ጀምሮ ደግሞ እስከ ታኅሳስ ሀያ ስድስት ያለውም እሱ ደግሞ መጸው እንላለን አዝሩቱ አትክልቱም ያፈሩበት ነው። ሶስተኛው በጋ ደግሞ ከጣይሳስ ሀያ ስድስት ከመጋቢት ሀያ አምስት ያለው በጋ ወራት ነው እሱ ሙቀት ሰዓት ነው። የሙቀት ሰዓት ነው። ፀሐይ ነው የሚመግበው። ከመጋቢት ሀያ አምስት ጀምሮ ወይም ሀያ ስድስት ጀምሮ እስከ ሰኔ ሀያ ስድስት ያለው ደግሞ ያው ጸደይ ጸደይ የምንለው በልግ ያለበት እና የመሬት መግበት ነው። እና በአራት ነገር ነው በአመቱ መሬት፣ ውሃ፣ ነፋስ እሳ እነዚህ ይመግባሉ። ተከፋፍለው ክረምቱ የውሃ ወራት ነው። ከመስከረም እስከ ታይሳት ያለው ሀያ ስድስት ያለው ደግሞ የነፋስ መግቦት ነው። ነፋስ ነው የሚመግበው። ያለ ነፋስ አትክልትም አዝብትም ሊያፈሩ አይችሉም። በጋ ያለው ደግሞ ሙቀት ነው። እንግዲህ እስከ መጋቢት ሀያ አምስት ያለው ደግሞ ሙቀት ነው። የእሳት መግቦት ነው። እነዚህ አራት ባህርያት የምንላቸው እንግዲህ መሬት፣ ውሃ፣ ነፋስ፣ እሳት ከዚያ ያለው ደግሞ እስከ ሰኔ ሀያ ስድስት ያለው ከመጋቢት ሀያ አምስት ደግሞ የመሬት ነው። የዘሩትን ያበቅላል፣ ይቀበላል መሬት ነው እና በእነዚህ በአራት ወቅቶች ዓለም ትመገባለች። እኛ ኢትዮጵያን በዚህ ክፍለን ነው የምናሳየው እና እግዚአብሔር ለሰው ልጅ ሲያስቀምጥ ሳለ በሚመች አይነት አድርጎ ነው ዓለም ያስቀመጠው ለፍጥረታት ሁሉ ስለዚህ እኛ ኢትዮጵያውያን በስነ ፍጥረት መነሻ አድርገን ነው ዘመናችን እንቆጥረው እና በየዓመቱ እየ አሁን እየበዛ እየበዛ እየመዛ መሄደው እስከ ዕለተ ምጽአት እየቆጠርነን እንሄዳለን ማለት ነው እና እንግዲህ ይህንን አመት ይህንን በዓል ስለደረሰን አምላካችን እግዚአብሔር ተመሰገነ ይሁን። ሁላችሁም እንኳን አደረሳችሁ። ለሀገራችን ህዝባችንም የመረጋጋት እና የሰላም እንዲሰጥልን ምህረት ቸርነቱ እንዲልክልን የሰው መፍትሄ ጊዜያዊ ነው። ከእግዚአብሔር መፍትሄ ምህረት ይቅርታ ሲገኝ ነው ዋና መፍትሄው የእግዚአብሔር መፍትሄ ግን በጤንነቱም ይሁን በሰላሙም ይሁን በፍቅሩም ይሁን በኢኮኖሚ ይሆን በሁሉም ነገር እግዚአብሔር ይቅር ካለ፣ እሱ ከሰጠ ግን መሰረታዊ መፍትሄ ይገኛል ማለት ነው እና ሀገራችን ህዝባችንም ሰላም ሊያደርግልን ያለው ችግር ሁሉም መፍትሄ እንዲያመጣልን አሁን ዘመኑ እንደሚታየው ልክ አቤልና ቃየል ሁለት ወንድማማች ነው የተጋደሉ። አሁን የእኛ ኢትዮጵያውያን ህዝብ ያለ ደግሞ እርስ በርሱ ቢያራዝ ነው እርስ በርሱ እየተጠፋፋ ያለ። አገሪቱም ሰላም ብዙ አላገኘችም ያለች ኢኮኖሚ ደግሞ አሁን መጀመሪያም እንደተናገርነው እየወደቀ መጥቷል። መቄስ ረሃብ ከሁሉ የከፋ ነገር ነው እና ረሃብ ከተከሰተ ሰው ብዙ ስለሚጎዳ እንስሳትም ሁሉም ስለሚጓዳ እግዚአብሔር አምላካችን መፍትሄ ሰላም ያምጣልን ብዬ አዲስ ዓመት እንኳን አደረሳችሁ ላለው እግዚአብሔር አምላክ ወደፊትም የደስታ ዘመን ያድርግልን። አዲስ ዓመት ደግሞ በምህረቱ በቸርነቱ እንዲጎበኘን እግዚአብሔር አምላካችን መፍትሄ ያምጣልን። እግዚአብሔር ይባርካችሁ። እንኳን አደረሳችሁ። አሜን። ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስና የቅዱስ ሲኖዶስ አባል እናመሰግናለን። ይህን እናመሰግናለን። እግዚአብሔር ይባርካችሁ።